ጎይቶም፣ አሁን ያለኸው ፍራንክፈርት ነው። እንደሰማነው ዛሬ ኢትዮጵያውያን ሰላማዊ ሰልፍ አድርገዋል። እዛ ምንድን ነው በትክክል የሰልፉ ዓላማ? ሸዋዬ፣ አሁን ያለነው ከሀውት ባነሆፍ ተነስተን ወደ መሀል ፍራንክፈርት ተዳርሰናል። የሰልፉ ዓላማ በአሁኑ ወቅት በኢትዮጵያ በተለያዩ ቦታዎችና መስተዳድር ዞኖች እየተካሄደ ያለውን ህዝባዊ እምቢተኝነት የኢህአዲግ መንግስት በኃይል ለማፈን እያካሄደ ያለውን እስራትና ግድያ በመቃወምና በሀገራችን በኢትዮጵያ የእምቢተኝነት ማዕበል ተሳታፊ የሆኑ የቁርጥ ቀን ልጆች ከጎናቸው መቆማችንን እንዲያውቁልን አጋርነታችንን ለማሳየት የተደረገ ሰላማዊ ሰልፍ ነው ሲሉ ገልጸውልኛል። የትዕይንተ ህዝቡ ተሳታፊዎች ከአስተባባሪዎቹ አንዱ አጠገብህ እንዳሉ ነግረኝ ነበር። ጎይቶም እስቲ እሳቸውን ላናግራቸው። እንግዲህ ከአስተባባሪዎቹ መካከል ራሳቸው ስማቸውን አስተዋውቀው ማብራሪያ ይሰጣል። ስሜ ወንደሰን አናገባላለሁኝ። ከዚህ ከፍራንክፈርት አካባቢ ነው የምኖረው በዛሬው ዕለት በኢትዮጵያ ሀገራችን ውስጥ በተለያዩ ቦታዎች ላይ በርካታ ኢትዮጵያውያን መብታቸውን ለማስከበር አደባባይ ወጥተው በጠየቁት ፍትህ ጥያቄ የኢህአድግ ወያኔ መንግስት በጥይት እየገደለ ግማሾቹን እያሰረ፣ ይህንን ህዝባዊ ቢተኝነት ለማብረድ እየሞከረ ነው። አንደኛ ይህንን ግድያ በማውገዝ ሲሆን ሰላማዊ ሰልፉን ዛሬ የምናደርገው፣ ሁለተኛ ደግሞ እዛ ኢትዮጵያ ውስጥ ለመብታቸውና ለነጻነታቸው የሚታገሉ የቁርጥ ቀን ልጆች ከእነሱ ጎን አጋሩ መሆናችንን ለማሳየት ነው። በዛሬ ውለት በኢትዮጵያ ውስጥ እየተደረገ ያለውን ሁኔታ በአጠቃላይ የሚገልጽ በተለያዩ ቋንቋዎች የተጻፉ በራሪ ወረቀቶችን ለጀርመን ነዋሪዎች እየበተንን ያለ ነው። በርካታ መፈክሮችን በጀርመንኛም፣ በአማርኛ፣ በእንግሊዝኛም እየተደረጉ ነው። ከተያዙት መፈክሮች መካከል ለውጥ እንፈልጋለን፣ መብትን መጠየቅ አሸባሪነት አይደለም፣ የኦሮሞ ወንድሞቻችንን መግደል ይቁም፣ የአማራ ወንድሞቻችንን መግደል ይቁም፣ የኦሮሞ ደም ደማችን ነው፣ የአማራ ደም ደማችን ነው፣ ወልቃይት አማራ ነው፣ ድል ለኢትዮጵያ ህዝብ የሚሉ መፈክሮች ይገኙበታል። እንግዲህ አሁን ከሀብቱ ባኖፍ ተነስተን መሀል ከተማ ላይ ነን። በመዳረሻችንም የሚሆነው የሄሰን የሬዲዮ ና የቴሌቪዥን ተቋም ነው። በዛም የኢትዮጵያን ነባራዊ ሁኔታ የጀርመን ሬዲዮ ና ቴሌቪዥኖች በአግባቡ እንዲዘግቡ የተዘጋጀ ደብዳቤ አለ። ሰልፋችንም ማብቂያ የሚሆነው እዛ ቦታ ላይ ነው። በአጠቃላይ የዛሬው ሰላማዊ ሰልፍ ይህንን ነው የሚመስለው። ሰልፉ የተካሄደው እዛው ፍራንክፈርት በሚኖሩ ነዋሪዎች ብቻ ነው ወይንስ ከመላው ጀርመን ነው? እንዴት ነው ተሳታፊዎቹ? ተሳታፊዎቹ ከተለያዩ የጀርመን አካባቢዎች ናቸው የመጡት ከሙኒክ የመጡ ሰዎች አሉ ከኑረንበርግ ከአሻፍንበርግ ከቡርዝቡር ከተለያዩ የጀርመን አካ ከቦን ከተለያዩ የጀርመን አካባቢዎች ሰላማዊ ሰልፋችንን ተቀላቅለውናል ከኮለን የመጡ አሉ በርካታ ኢትዮጵያውያን ከተለያዩ የጀርመን ከተሞች ተሰባስበዋል ዛሬ እንግዲህ የእናንተ የሰልፍ አላማ እንደገባኝ የጀርመን ህብረተሰብ ኢትዮጵያ ውስጥ ስለሚሆነው ነገር እንዲያቅ ይመስላል እና የጀርመን ጋዜጦች መዘገባቸውን ተከታትላችኋል ብዬ እገምታለሁ። አዎ፣ ተከታትለናል። የጀርመን ጋዜጦች በእርግጥ ዘግበዋል። ነገር ግን የኢትዮጵያ ውስጥ እየተደረገ ያለው ግፍ ለሌሎች ሀገሮች የሚሰጠውን ያህል ሽፋን ስላልተሰጠው ለሌሎች እንደ ቱርክ ለተለያዩ ሀገሮች የሚሰጡትን ሽፋን ያህል ለኢትዮጵያም ችግር ሽፋን እንዲሰጡ ለመጠየቅ ነው ዋናው ዓላማችን። አመሰግናለሁ አቶ ወንደሰን ዘር ይስጥልኝ ለማብራሪያ እኔም አመሰግናለሁ።